ቢያንስ ጀመር የምናደርገው ወደ ትልቁ ስዕል የሚወስደንን ርዕስ እናንሳ። ጉዳይ አጥብቆ ቢይዘን ተደራራቢ ጥያቄዎችን ቢመጡ ምክንያታዊ ይመስለኛል። ሆኖም አገር ወዴት እየሄደች ነው፣ ምንስ ቦታ ነው ያለችው የሚለውን ለመመለስ ሶስት ጸሐፊዎችን መነሻ እናደርጋለን። ለዚህ ውይይት ሁለታችሁ እዚህ ውይይቱ ላይ ያላችሁ ናችሁ። ፕሮፌሰር መሳይ ቀጥታ ወደ እርስዎ ነው የምመጣው። ከእርስዎ ቀድሞ አንድ ጽሑፍ የጻፉ በኢትዮጵያ ጉዳይ በርካታ ጽሑፎችን በማቅረብ የሚታወቁ ፈረንሳዊ ረኔ ለፎ የመጀመሪያ ጽሁፋቸውን ላስቀድም። ኢትዮጵያ ወዳልታወቀው ክልል ወይም አየር እየገባች ነው በሚለው ጽሁፋቸው ላይ ጠቅላይ ሚኒስትር አብይን አወድሶ ይንደረደራሉ። ዘመንም በጠገበው የአስተዳደር ዘይቤ ወደ ስልጣን በመጡ በመጀመሪያው ጥቂት ሳምንታት ውስጥ አብዛኛውን ኢትዮጵያውያን የሚያነሷቸውን ጎትጓች ይሏቸዋል፣ ጥያቄዎች በመመለስ ሁሉንም የተለመዱ አሰራሮች አፈራርሰዋል ሲሉ ያወድሷቸውና ሶስት መሰረታዊ ስህተቶችን ግን ሰርተዋል ይላሉ። በግዙፉ ተቀባይነታቸው፣ በግርማ ሞገሳቸው፣ በተሰሚነታቸው መተማመናቸው ይላሉ እንደ አንድ ነጥብ ያነሱታል። ምንም እንኳን አይነተኛ የሚባል ለውጥ ቢመጣም ወዴት እየሄደች ያለች አገር መሆኗ የማይታወቅ ነው የሚለውን ሀሳባቸውን ለማጠንከር በርካታ ዝርዝሮችን ይሰጣሉ። በጣም ሰፊ ጽሁፍ ነው። በርከት ያሉ ጭብጦችን ይዳስሳል። እርስዎ እያንዳንዳቸውን ነቅሰው በቀጥታ ነው የተቃወሙት? እንክርዳዱን ከስንዴው ወይም ከፍሬው የሚል ጽሁፍ ነው የመጀመሪያ ጽሁፎ። በግርድፍ ነው የመለስኩት። ይህንንም እንዴት ነው የሚከራከሩት ፕሮፌሰር መሳይ የኝህን ሰው ትችት? አዎ እንግዲህ እኔ ረኔ ለፎርት ብዙ ጊዜ የጻፈውን አንብቤ ያለው ከእሱም ጋር ግንኙነት አለን፣ እንታወቃለን፣ ብዙ ጊዜ ሀሳብ እንለዋወጣለን ቆይቷል። ማለት እንግዲህ ከጀመርና አዲስ አዲስ ግንኙነት አይደለም። ሁሌም የማንስማማበት ነገር ነበር። እሱ በጣም ኢንፎርሜሽን የማገኝበት ምንጮች አሉኝ በማለት ከዚሁ ከህዋት አካባቢ ሰዎች የሚያገኘውን እንደ እንደ ማስረጃ ብዙ ጊዜ ሲያቀርብ ነው የማየው። እና ያ ሆኖ አሁን የመጨረሻው ጽሁፍ ግን በጣም በጣም ነው የገረመኝ። ምክንያቱም አንደኛ ነገር በህዋት ስር በነበረ ጊዜ ኢትዮጵያ ልክ ሰላምና ሀገሪቷን ወዴት እንደምትሄድ እንደሚታወቅ አጎንም እና ከህዋት የተረከቡ ኢትዮጵያ የወዳደቀች ወዴት እንደምትሄድ እንደውም እርስ በርስ ጦርነት አካባቢ የደረሰች እንደነበረ ሁላችንም እናቃለን። ሁለተኛ ደግሞ አሁንም ቢሆን ኢህአዴግ ስር ሆኖ ለምን አብይ ይህንን ለውጦች አላመጣም? ምን ህወሓትን አገለለው? የሚል ነው። ምክንያቱም ካለ ህወሓት አገሪቱ አደጋ ላይ ትወድቃለች። እንግዲህ በሚሊተሪው በደህንነቱ፣ ባላቸው ስፍራ ይመስለኛል። ሁለተኛ ደግሞ እውነትም እሱ ህወሓት ከዚህ በፊት ያደረገውን ስህተት ተቀብሏል እና እየተለወጠ ነው። ስለዚህም ብዙ ማስረጃዎች አሉ ይላል። እና ይህን ሁሉ አድርጎ ኢንፎርሜሽን የማገኝበት ምንጮች አሉኝ በማለት ከዚሁ ከህዋት አካባቢ የዛ ጽሁፍ ትልቁ ሀሳብ ምንድን ነው? ለምን ይህን ሁሉ ሲደረግ ህዋት ተገለለ ነው። ይሄ ነው ፍሬ ነገር። መልካም። የህግ አልባነትን በሀገሪቱ ከዚህ ቀደም ከታየው የበረታ ቀውስ መፈጠሩን ይገልጻሉ። እርሳቸው ስለሌሉ አንዳንድ የጽሑፏቸውን ጭብጦች ማንሳት አለብኝ። እርሳቸው ወደ ስልጣን ከመምጣታቸው ጠቅላይ ሚኒስትር አብይን ነው የሚሉት፣ ከመምጣታቸው ስድስት ወር በፊት ከነበረው እሳቸው ከመጡ በኋላ በነበረው ስድስት ወር ውስጥ በተለያየ አገሪቱ ክፍል እጅግ የተጋነነ ቁጥር ያለው ቀውስ መብዛቱን ይገልጻሉ። የስልጣን ወይም ደግሞ ተጽዕኖ የማድረግ ክፍተት መፈጠሩን ሲገልጹ ደህንነቱ በጣም አርፍዶ ቆይቶ እስቲ ቆይተን እንመልከት የሚል አይነት አቀራረብን ይከተላል ይላሉ። ማሳያዎች አሉ። ጠቅላይ ሚኒስትሩን ለአደጋ ያጋለጠ መሆኑን ምንም እንኳን ቀደም ሲል ሌሎች ምክንያቶች የቀረቡም ቢሆን ኋላ ላይ ግን ጠቅላይ ሚኒስትሩ ራሳቸው ተቀብለው ይፋ ያደረጉትን የቅርብ ጊዜውን የጥቃት ሙከራ አዝማሚያ የመሰለ ሁኔታ ሲታይ በእርግጥም የደህንነቱ ክፍል፣ የጦሩ አመራርና ሌሎች የት ነበሩ የሚለውን ጥያቄ ማስነሳቱ አልቀረም። ከዚህ አንጻር ምንም እንኳን እርስ በርስ በተመላለሳችሁት መሰረት የፈረንሳዩን ጸሐፊ፣ የረኔ ለፎን ጭብጦች ሙሉ በሙሉ ባይቀበሉ እንኳን ክፍተቶችን የጠቆሙባቸውን መከራከሪያዎችንስ እንዴት ይመለከተዋቸዋል? እንደምን ይሞግታሉ ፕሮፌሰር መሳይ? አይኔም ለዚህ በጣም የሚገርመኝ ነገር አንዳንዱ ጋራም ሰው የምከራከረው በዚህ ነው። ምንድን ነበር የምንጠብቀው? ግን ዝም ብሎ ህዋት ስልጣኑን ለቆ በቃ ያውልህ ብሎ እንዲወጣ ነው የምንጠብቀው የነበረው? እንዲህ አይነት ለውጥ ሲመጣ በየቦታው ረብሻ እንደሚነሳ እና ጠብ እንደሚነሳ መገመት አንችልም? ከዚህ እኮ ወዲያ ያለን ምንድን ነው? አብዮት ነው። አብዮት ደግሞ እናውቀዋለን ምን እንዳስከተለ እና በተቻለ መጠን በተቻለ መጠን በሰላም እንዲጓዝ ነው እና ይሄ ደግሞ በተቻለ መጠን ማለት ሁሌም በሰላም ይካሄዳል ማለት አይደለም፣ ግን በአመዛኙ ወደ ሰላም መሄዱ ነው። እርምጃችን ወዴት ነው እየሄድን ያለ ነው በሚለው ላይ ነው። ስለዚህ እዚህም እዛም ተነሳ፣ በኦጋዴን በምን ብንሄድ የተነሳው የእርስ በርስ ግጭት ሁሉ ከለውጡ ጋራ ተከትሎ የሚመጣ ወይ ለውጡን ለማቆም በሚሞክሩ ሰዎች ወይም ደግሞ ለውጡ ያልገባቸው ሰዎች ጋራ የሚያጋጭ መሆኑ ግልጽ ነው። ይህ እኮ የምንገረምበትም ነገር አይመስለኝም። እንዲህ ባለው እውነት ውስጥ ማለፋችን ግዴታ ነው ነው የሚሉት እንደውም በመዛኙ ጥሩ ነው። አልተደበላለቀም ወደሚለው ነው መሄድ ያለብን እንጂ ይሄማ ልክ ነው ዝም ብሎ ትንሽ እንደው ላይ ላይ ለውጥ ቢሆን ይገባኛል። ብዙ ብዙ ብዙ ነገሮች እየተነቃቀሉ ብዙ ነገር በአንድ በኩል ደግሞ የምንደርሰው እዚህ በሀያ አምስት በገዛው ጊዜ በየቦታው ቦምብ ተቀብረዋል። አንዱም የዚህ የዘውግ ጥያቄ ነው። ማን ነው እሱን ያመጣው? የዚህ የዘውግ ግድ ነው። በየቦታው ተከልሎ ሰዎቹ ፈለጉ አልፈለጉ፣ ምን ያስከትላል ወደፊት ወደሚለው ሁሉ እዚህ ውስጥ ሳይገባ ዝም ብሎ ብቻ በፖለቲካና ለመከፋፈል ተብሎ ተሰራ እና አሁን ይሄን ተረክበናል። የተረከብኑ እኮ ነገር ነው እና እሱን በተቻለ መጠን በሰላም እንዲሄድ ማድረግ ነው እንጂ ከረብሻና ከምን ልናመልጣ አንችልም። እና ለምንድን ነው አዲሱ መንግስት ላይ ለምንድን ነው ልክ እንደ ምክንያት ሆኖ የሚለጠፈው? የመጣበት ስሩ ኬት እንደሆነ እያወቅን ሊገባ እያልቻለው። መልካም። በጽሑፎም በኢትዮጵያ ጉዳይ እንክርዳዱን ከፍሬ ወይም ከስንዴው በሚል ጥቦችን እያነሱ እንዲህ እንዳሁኑ ይከራከራሉ። አድማጮች፣ የተወሰነ የሁለት ወገን እይታዎችን ለማሳየት ያህል ነው። ታዲያ ጠንከር ያለው ክርክር በሌሎቹ የውይይት ተሳታፊዎችም እንዲቀጥል መስፍን አንተም አንድ ጽሁፍ ጽፋሃል። ኢትዮጵያ የዲሞክራሲያዊ ሽግግር ፍለጋ፣ ቀደም ብዬ የጠቀስኩት ለታድሶና ለሽግግር ዘመን የፍኖተ ካርታ ጥቆማ ብለህ ነጥቦችን ታነሳለህ። መጀመሪያ በአጭሩ ብታስይዘን፣ ይህ የፍኖተ ካርታ ጥቆማ ምን አይነት መሰረታዊ አቅጣጫዎችን መከተል አለባቸው ነው የምትለው? አዎ በዛ ጽሁፍ ለማሳየት የሞከርኩት በዋናነት አገሪቱ ወደየት እንደምትሄድ በየደረጃውና በየዘርፉ የሆነ አይነት ጥቆማ የሚሰጥ ፍኖተ ካርታ ወይም ሮድማፕ ያስፈልገናል። እሱን ለማዘጋጀት ማሰብ መጀመር፣ መነጋገር መጀመር አለብን በየደረጃው የሚል ነው። ምክንያቱም ያኔም ሆነ ዛሬ በዋናነት የምንነጋገረው በየዕለቱ ስለሚወሰዱ እርምጃዎችና እነዛ እርምጃዎች በሚቀጥለው ቀን ሊኖር ስለሚችለው ነገር የሚነግሩን ነገር እንዳለ ነው ፍኖተ ካርታ በሌለበት እንደዚሁ በየቀኑ እየተደነቅን ዓመት ሁለት ዓመት ነው ወይ የምንሄደው? እንደዛ ለመሄድ እንደ አገር አቅሙ አለን ወይ? አደገኛስ አይደለም ወይ እንደዛ መሄድ የሚል ነው። እና ጠቅላይ ሚኒስትሩ እንዲሁም በየደረጃው፣ በየክልሉ ያሉት መሪዎች ፍኖተ ካርታቸውን በተወሰነ መልክ ሁሉንም ዝርዝሩን ላይነግሩን ይችላሉ። ግን መቼ፣ የት ጋ፣ እንዴት አይነት ትልልቅ እርምጃዎችን መጠበቅ እንዳለብን ወይም መዳረሻዎችን መጠበቅ እንዳለብን ሊነግሩን ይገባል የሚል ክርክር ነበረ ያቀረብኩት። እንግዲህ በእኔ ግምት እስካሁን የተሰማሁ አልመሰለኝም። ለምሳሌ በቅርብ ሚኒስትሮች የአንድ ገጽ የአንድ አመት እቅዳቸውን በምን ጉዳዮች ላይ እንደሚያተኩሩ አውጥተዋል ተብሎ በጣም በጉጉት ነበረ ያየው። ያ ግን የሚያሳየው ልክ አገሪቱ በተለመደ የአስተዳደርና የአመራር ሂደት ውስጥ እየሄደች እንዳለች ነው። አገሪቱ ያለችበትን የሽግግር ሂደት በተለየ መንገድ የሚያሳይ ነገር አላየሁም። ሌላው ቀርቶ ሚኒስትር መስሪያ ቤቶቹ የየራሳቸውን ፍኖተ ካርታ እንኳ እንዲያዘጋጁ አይጠየቁም። በዛ ዝም ብሎ የተሰጡ በጣም ለመለካት የሚያስቸግሩ ግን ሲነበቡ ደስ የሚሉ ግቦች ተቀምጠዋል። አንዳንዶቹ ለመለካት የሚቻሉ ናቸው፣ ሌሎቹ በጭራሽ ሊለኩ የማይችሉ ናቸው። ለእኔ ግን ያ እነዚህ ሚኒስትሮች በቅድሚያ ሊሰጣቸው የሚገባው የቤት ስራ ለሚቀጥለው አንድ አመት የሽግግር ሂደቱን እንዴት እንደምታዳብሩት ምን አይነት አስተዋጽኦ እንደምታበረክቱ እቅድ አቅርቡ፣ ነበረም ለእኔ መሆን ያለበት መልካም መደበኛ ስራቸው እና ያንን ለማቅረብ እና ለመጠየቅ የሞከርኩት ይሄን ጉዳይ እንዳይረሳ ነው። መልካም መስፍን፣ የማነቃቃት ሙከራ ትለዋለህ። በዝርዝር ጭብጦችን አስቀምጠሃል። መተማመን ብቻ አይበቃም። ይልቁንም ደግሞ ለወዳጅ የለውጥ ሂደቱ ተፋሰስ በየድምሩ የአገራዊ ተሃድሶና ሽግግር ቁልፎ ይዘቶች ዝርዝሮች ያሏቸው ጭብጦችን ታነሳለህ። እንዲህ መሰሉ ጽሁፍ ከተነበበ እንዲያወያይ እንዲያነጋግርም ጭምር ነውና ተስፋ አድርጋለው። ጽሁፍ እጃቸው የገባ ከአንተ ተቃርነውም ሆነ ደግፈው ይበልጥ የሚወያዩበት እድል ይፈጥራል። እስኪ እኛም የዚህ ውይይት መሠረታችን ግራና ቀኝ ሀሳቦችን ማምጣት ነውና ሄኖክ የሁሉንም ጽሁፎች የማየት እድል ንገጥሞ እንደሆነ ተስፋ አድርጋለሁ። በፕሮፌሰር መሳይ ለረኔ ሎፎ የተጻፈውን የመስፍንንም ኢትዮጵያ የዴሞክራሲያዊ ሽግግር ፍለጋን ጨምሮ ግራና ቀኝ የሚነሱ የሚያከራክሩ ነጥቦች ላይም ደግሞ ወደ ዋናው ጥያቄ እንዝለቅና በእርግጥ ወዴት እየሄድ እንደሆነ እናውቃለን ወይ? ካንተን ጀምሮ ይህን መሠረታዊ ጥያቄ ወሽ አሉላ በቀጥታ ባጭሩ ለመመለስ አናቅም ነው ብለው። ግን ከዛ በፊት ፕሮፌሰር መሳይና መሰል ያነሷቸው ነገሮች ላይ ተጨማሪ ሀሳብ አክዬ ቀጥላለሁ። ፕሮፌሰር መሳይ ሲናገሩ ረኔለፉ በሰጡት ምላሽ ላይ ይሄ ነገር የሽግግር ሂደት አይደለም ወይ እንደዚህ አይነት ችግሮች በየቦታው እንደሚነሱ፣ የተለያዩ ተቃውሞዎች፣ ግጭቶች እንደሚፈጠሩ የሚታወቅ የሚተነበይ ነገር አደለም ወይ ይሄን ነገር ከእውጥ ሀይሉ በኃላፊነት መጠየቅ እንዴት ይቻላል ብለዋል። ይህን ቢያንስ በከፊል እስማማበታለሁ። ትክክል ነው። በተለይ እንደኛ ሀገር በጣም ከፍተኛ የሆነ የዘውግ ክፍፍል ከፍተኛ የሆነ በጣም ህዝብ ለህዝብ ሊያናቁር ሊያጋጩ የሚችል ትርክቶች በየማገናኛ ብዙሀኑ ሲሰራጭ በነበረበት ሁኔታ እንደዚህ አይነት ነገሮች እንደሚፈጠሩ መጠበቅ ይገባል። እሱ ትክክል ነው። በአንድ በኩል ግን የጠቅላይ ሚኒስትር አብይ አስተዳደሩ ተጠያቂ የሆነበት ለእነዚህ ግጭቶች ብዬ የማስበው ነገር አለ። መነሻቸው ላይሆን ይችላል። መነሻ ሊሆን አይችልም። ራሱ በራሱ ላይ ግጭት ሊቀሰቅስ አይችልም። እርምጃ አወሳሰድ ላይ ግን በጣም ቸልተኝነት እና የመዘግየት አዝማሚያ በጣም በጣም ይታያል። በፊት በመጀመሪያ አካባቢ በጣም የተወሳሰቡ ነገሮች ስለሆኑ ያሉት ስልጣኑም በደንብ አልተደላደለም፣ ሙሉ በሙሉ ተቋማቱ ላይ ቁጥጥር የላቸውም ጠቅላይ ሚኒስትሩ። በዚህ ምክንያት ሊሆን ይችላል የሚል አስተሳሰብ ነበር ያ። በኋላ ላይ ግን አዲስ አበባ ውስጥ የተደረገውን ሰልፍ እና ከዛ በኋላ የተወሰደውን እርምጃ ካየው በኋላ ያ ግምቴ ትክክል እንዳልሆነ ነው የተረዳሁት። እርምጃ መውሰድ ሲፈልግ የጠቅላይ ሚኒስትር አብይ አስተዳደር እርምጃ ይወስዳል ያለ አግባብ ዜጎችን አስሮ የፍርድ ቤት ሳይቀርቡ ለወራት እስከ ማሰር የሚደርስ፣ በዛ መነጽር ሳየው በየአካባቢው ለሚነሱ ግጭቶች ሁሉ በበቂ ሁኔታ መልስ መስጠት ባይችል እንኳን መልስ መስጠት የሚችልባቸው ሁኔታዎች ነበሩ። እነዛን ማድረግ አልቻለም እና መንግስት በቃ አሁን ሕግና ስርዓት የለም ለሚለው አስተሳሰብ እና ከፍተኛ የሆነ የጦር መሳሪያ ኮንትሮባንድ ዝውውር አስተዋጽኦ አድርጓል የሚል ሀሳብ አለ። እኛ ማለት ሙሉ በሙሉ ለሁሉም ነገር ተጠያቂ ነው ማለት አይደለም፣ ግን ከዛ አንጻር ስናየው የጠቅላይ ሚኒስትሩ አስተዳደር ኃላፊነት መውሰድ አለበት የሚል ነገር አነሳ አለ መስፍን ያነሳው ላይ የመስፍን ጽሁፍ ላይ የመስፍን ጽሁፍ አንብቤዋለሁ። ጥሩ ጽሁፍ ነው። አሁን መስፍን ያነሳው ነገር ላይ የዛሬ መቼ ነበራሉ ላይ ተወያየ ነው ስንወያይ መስፍን አሁን ያነሳውን ነገር ሲያነሳ እኔ ልዩነት ነበረኝ ያኔ። ምክንያቱም ጠቅላይ ሚኒስትሩ ስልጣናቸው ምን ድረስ እንደሆነ አይታወቅም፣ ገና አልተደላደሉም፣ ብዙ ነገሮች ግልጽ አልሆኑም። ስለዚህ ሁሉንም ነገር በማናቅበት ሁኔታ እና ቁጥጥር በሌለ ምን ያህል ስልጣንና አቅም እንዳላቸው በማናቅበት ሁኔታ እንደዚህ አይነት ዝርዝር የአፈጻጸም መመሪያ እንዲያወጡ ወይም መፍኖ ተካርታ መስፍን እንደሚለው እንዲያወጡ መጠበቅ አስቸጋሪ ይመስለኛል የሚል አስተሳሰብ ነበር። አሁን ከመስፍን ጋር ለመስማማት ተገድጃለሁ። ቢያንስ ማድረግ የሚችሏቸውን ነገሮች እያደረጉ አይደለም ብዬ ገምታለሁ። ለምሳሌ ምርጫን በተመለከተ የምርጫ ቦርድ የምርጫ ሕጉ ይቀየራል፣ ከተቃዋሚ ፓርቲዎች እና ከሚመለከታቸው አካላት ጋር በመወያየት እንዲሻሻል ይደረጋል፣ ምርጫ ቦርዱ ራሱ እንደገና ይዋቀራል የሚል ተስፋ ሰጥተው ነበር። ጠቅላይ ሚኒስትሩ ባለፈው ሳምንት ምርጫ ቦርድ ራሱ እንደተናገረው ለምርጫ እየተዘጋጀን አይደለም ህጉም እየተሻሻለ አይደለም፣ የመዋቅሩም የሚል መግለጫ አውጥተዋል። ሌሎችንም ነገሮች መመልከት እንችላለን። ሌሎች ህጎችንም አንድ እንግዲህ ትልቅ እርምጃ ሊባል የሚችለው የካቢኔ ሹመት፣ ጠቅላይ ፍርድ ቤት ፕሬዚደንት ሹመት የመሳሰሉት ጥሩ ጥሩ ሹመቶች ተሰጥተዋል። ግን ካቢኔ ሀምሳ ከመቶ ሴቶች መሆናቸው ብዙ የሚያነጋግር ነገር ነው። ግን ቢያንስ የጠቅላይ ፍርድ ቤት ፕሬዚደንቷ መሾም በብዙ ሰው ያስማማ ያስደሰተ ውሳኔው ጥሩ ነው ሊባል ይችላል። ሁሉንም እንኳን ሹመቶች በዚህ መንገድ ብናያቸው ተቋማትን መገንባት አንዱ ብቻ አካል ነው። ተገቢውን ሰው መሾም ሌላኛው፣ ህጎችን መቀየር ነው። በጣም ብዙ የተበላሾች በጣም ብዙ ዘመን ሲጮህባቸው የነበሩ በተደጋጋሚ ቃል የተገባባቸው ግን እስካሁን ምንም ነገር እየተደረገ እንደሆነ ያልታየ ብዙ ህጎች አሉ፣ አልተቀየሩም። ሌላ ሁለተኛው ደግሞ ተቋማትን ማጠናከር አዳዲስ ተቋማትን መገንባት ሲባል ተቋማትን ተተንባይ ማድረግ ነው። ባህሪያቸው በተከታታይ ወጥ የሆነ የአሰራር ሂደት እንዳለው ማን ምን አይነት ነገር ቢፈጽም ምን እንደሚጠብቀው የሚያሳይ ከህግ ተቋማቱ ከኢኮኖሚ ተቋማቱ ከቢሮክራሲው ከሁሉም ተቋማት እንደዚህ አይነት ነገር መታየት መጀመር አለበት። ያን ለማሳየት እንግዲህ ህጉ መሻሻል አለበት። ህጉ ከተሻሻለ በኋላ ነው እና ሰዎችን በመሾም ጥሩ ሰዎች እንኳን ቢሆኑ በመሾም ለውጥ አለ ለማለት ያስቸግራል። ለእኔ የሚመስለኝ፣ በአጠቃላይ ግን እንደ ምክንያት የማነሳው ኢህአዴግ እንደ ፓርቲ ሁለት ዛፍ ላይ ለመውጣት የተገደደ ይመስለኛል። አንደኛው የዚህ የለውጡ መሪ አሁን እንግዲህ ኢህአዴግን የሚመሩትን ሰዎች ነው። ኢህአዴግ ስለሆነ ስሙ የድሮ ኢህአዴግ አለ ለማለት አይቻልም። አሁን አሁን የለውጡ መሪ ሆኖ ለውጡን አስቀጥሎ ከዛ በኋላ ወደ ዲሞክራሲ የሚሸጋግር የሚደረገውን ሽግግር በስኬታማነት ለመምራት አደራ ወስዷል። ከህዝብም ቢያንስ በተዘዋዋሪ መንገድም ቢሆን አደራ ተሰቶታል። አደራ ተቀባይ እንግዲህ ለባለ አደራ ለማስረከብ እየሰራ ነው። አንዱ እሱ ነው። ሁለተኛው ግን የዚህ ሽግግር አደራ ተቀባይም መሆን ይፈልጋል። በምርጫው ተወዳድሮ ከዛ በኋላ አሸንፎ እንደገና ከሽግግሩ በኋላ ያለውን ዲሞክራሲያዊ አስተዳደር የመምራትም ፍላጎት አለ። ጥሩ ነገር ነው። እሱ ምንም ችግር የለም። በዛ ጣብቅኝ ውስጥ የገባ ይመስለኛል አንዳንድ ጊዜ እና በእርግጥ ምክንያቱ ይሄ ላይሆን ይችላል። በቂ ማስረጃ የለኝም። ተጽዕኖ ማድረጉ ግን የሚቀር አይመስለኝም። ከዲሞክራሲያዊ ሽግግር ጋር በቀጥታ የተያያዙ ነገሮችን እየሄዱበት ያለውን ፍጥነት ስናይ፣ ሌሎች እንግዲህ አስተዳደራዊ መዋቅራዊ ችግሮች እንዳሉ ሆነው ያ ምናልባት ተጽዕኖ ሊያረግ ይችላል። እና በሁለቱ መካከል ምናልባት ውጥረት ሊኖር ይችላል የሚል ግምት አለኝ። በሀገሪቷ ውስጥ አሁን እየታየ ያለው በብዙ ቦታ ባለፈው ሳምንት በሶማሌ እና በኦሮሚያ ክልል በነበረ ግጭት አስር ሰዎች ሞተዋል የሚል ዘገባ ነበረ። ትግራይ ውስጥ በትግራይና በአማራ የወልቃይት እና የራያ ትልቅ ብጥብጥ ነበረ። ግድያ፣ ማፈናቀል ነበረ። በቅርብ እንኳን ያሉት ኦነግ ትናንትና ደግሞ እንግዲህ አብሮ ለመስራት ተስማምተዋል የሚል በጣም ግራ የሚገባ መግለጫ ወጥቷል። ምን ማለት ነው እሱ? አሁንም ብዙ ነገሮች አሉ። ወዴት እየሄደን እንደሆነ ለመተንበይ አስቸጋሪ የሚያደርጉ እና ተስፋው አለኝ፣ ግን ስጋቱም አለኝ። አሁንም መተንበይ በጣም አስቸጋሪ ነው የሚመስለኝ። አብላ መልካም መተንበይ ያስቸግራል። ስጋትና ተስፋ የተቀላቀለ ስሜት አለኝ ያልከው ሄኖክ። ወደ ፕሮፌሰር መሳይ ልሻገር። ፕሮፌሰር መሳይ የሄኖክን መከራከሪያዎችም ሰምተዋል። እርሶስ በርሶ እምነት ቀደም ብለው የገለጹት ነገር አለ የሽግግር ሂደት ውስጥ መከሰት የነበረባቸው ነገሮች ናቸው የተከሰቱት መሆን የነበረባቸው ናቸው ብለዋል። በእርግጥ ግን አገሪቱ ወዴት እየሄደች እንደሆነ ለውጡ የሚይዝ የሚሰምር መሆኑን መናገር ይቻላል? እርሶስ ምንድን ነው እይታው?